የአፍሪካ ቀን ሀምሳ ሶስተኛ ዓመት ዛሬ ተከብሯል። የአቤዲያሎን ሴኔጋል የሚገኙ የተባበሩት መንግስታት የድርጅት የሴቶች ቅርንጫፍ ስበት ቤት አግኝተን አነጋግረናል። ዘገባ አለን በአብሬሳችን እንመለከተዋለን Well, first of all, let me tell you that when I was I didn't always take my studies very seriously, and I was more interested in basketball. በምሽቱ ዝግጅታችን ፕሬዚዳንት ባራክ ኦባማ በቪየትናም ከወጣቶች ጋር ካደረጉት ውይይት የተወሰደ ድምፅ ነው የሰማችሁት። የዚህንም ዝርዝር ይዘናል። በአንድ ጥንታዊ ፊልም ዙሪያ የተቀናበረ ዝግጅት ከአዲስ አበባ እና ሳምንታዊ ቅንብር ሴቶችና ቤተሰብ በሁለተኛ አጋማሽ ከሚቀርቡት ውስጥ ናቸው። ሌሎች በርከት ያሉ ዘገባዎችም ይዘናል። ጤና ይስጥልን እንደምን አመሻችሁ ክቡራትና ክቡራን አድማጮች። የዛሬ ረቡዕ ግንቦት 17 2008 ዓ ም አስተናጋጆች አሉላ ከበደና አዳንች ፍሳሐዬንን ከአቀናባሪያችን ንጉሱ ታምሬ ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁን እናመሻለን። አሁን የዓለም ዜና ይቀድማል። የጃፓን ጠቅላይ ሚኒስትር ሽንዞ አቤ አንድ የቀድሞ አሜሪካዊ ማሪን አንዲት ወጣት ጃፓናዊትን በመግደል ተግባር ውስጥ መሳተፉ ሀገራቸው እጅግ ሀገራቸውን እጅግ እንዳሳዘነ ለዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ገልጸዋል። አንድ የቀድሞ የአሜሪካ ማሪን እንደ አውሮፓ አቆጣጠር ባለፈው ሚያዝያ 28 ቀን ጠፍታ ባለፈው ሳምንት አስከሬኗ የተገኘው የ20 ዓመት ዕድሜ ወጣት ግድያ ውስጥ መሳተፉን አምኗል። ወንጀሉ የተፈጸመው ኦኪናዋ ላይ ነው። ቡድን ሰባት የተባለው የበለጸጉ ሀገሮች ጉባኤ ከመጀመሩ በፊት ሁለቱ መሪዎች ተገናኝተው ስለ ጉዳዩ ከተነጋገሩ በኋላ በተደረገው ጋዜጣ ጉባኤ ሽንዞ አቤ ሲናገሩ ቃላት ያጥረኛል፣ ድርጊቱ መላ ጃፓንን አስገርሟል ብለዋል። ፕሬዚደንት ኦባማ በበኩላቸው በኦኪናዋ ስለተፈጸመው ድርጊት ከልብ የመነጨ ሐዘኔንና ጽኑ ጸጸቴን እገልጻለሁ ብለዋል። ዩናይትድ ስቴትስ በማንኛውም አሜሪካዊ ሰራተኛም ሆነ የኮንትራት ተቀጣሪ የሚፈጸም የኃይል ተግባር ይዘገንናታል። በምንም አይነት ይቅር የማይባል ተግባር አድርገን እናየዋለን ብለዋል። አንድ የቀድሞ የአሜሪካ ማሪን የ20 ዓመት ዕድሜ ወጣት ጃፓናዊትን በቢላ ገድሎ አስከሬኗን በሚሰራበት የአሜሪካ ወታደራዊ ሰፈር አጠገብ በሚገኝ ጫካ እንደጣለው አምኗል ተብለዋል። የወጣቷ ጃፓናዊት ሞት እንደ አውሮፓ አቆጣጠር በ1995 ዓ ም የተፈጸመውን ወንጀል ቀስቅሷል። በዛን ወቅት አኪናዋ ላይ ተማሪ ልጃገረዶች በአሜሪካውያን ወታደራዊ ሰራተኞች በግዴታ በተደፈሩበት ወቅት ጃፓን ባሉት የአሜሪካ ወታደራዊ ሰፈሮች ላይ ግዙፍ የተቃውሞ ሰልፍ ተካሂዶ ነበር። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ቪየትናምን ለሶስት ቀናት በጎበኙበት ወቅት ከወጣቶች ጋር ከተነጋገሩ በኋላ ስለ ሀገሪቱ መጪ እድል ብሩህ ተስፋ እንደሚታያቸው ገልጠዋል። ዛሬ ሆችሚን ከተማ ላይ ከወጣቶች ጋር ልብ ለልብ የተባለ ውይይት ባደረጉበት ወቅት በወጣትነታቸው ጭምት የማይሆኑበት ጊዜ እንደነበረም አውስተዋል። ፕሬዚዳንት ኦባማ ስምንት መቶ ለሚሆኑ የደቡብ ምስራቅ እስያ ወጣት መሪዎች ፕሮግራም አባላት ንግግር አድርገዋል። ወጣቶቹም የአሜሪካን ባንዲራ ይዘው በከፍተኛ ድምቀት ቆመው ተቀብለዋቸዋል። የወጣት መሪዎቹ ፕሮግራም ፕሬዚዳንት ኦባማ በደቡብ ምስራቅ እስያ የአመራር ብቃትን ለማዳበር እና ግንኙነትን ለማስፋፋት በሚል እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ.ም ያፈለጉት መርሃ ግብር አካል መሆኑ ይታወቃል። በመጽሔት ክፍለ ጊዜ ዝርዝር ዘገባ ይኖረናል። የኢትዮጵያው ፌዴራል ጠቅላይ ፍርድ ቤት በአቃቤ ሕግና በኢንተርኔት አምደኞች መካከል ባለው ጉዳይ ላይ ለመወሰን ለሶስተኛ ጊዜ ተለዋጭ ቀጠሮ ሰጥቷል። ምክንያቱ የታችኛው ፍርድ ቤት መዝገብ ከነሙሉ ማስረጃው እንዲቀርብለት ስለፈለገ እንደሆነ ገልጿል። ዘጋቢያችን መለስካቸው አመሃ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። በፌዴራል አቃቤ ህግና በኢንተርኔት አምደኞቹ ሶልያና ሽመልስ፣ በፈቃዱ ኃይሉ፣ ናትናኤል አበራ፣ አጥናፉ ብርሃኔና አቤል ዋበላ መካከል ባለው ክርክር ላይ ዛሬም ውሳኔውን እንዳልሰጠ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ገልጸዋል። ፍርድ ቤቱ ለውሳኔው መዘግየት እንደ ምክንያት ያቀረበው በስር ፍርድ ቤት የተሰጠው የውሳኔ ሀተታ ቢደርሰውም በጉዳዩ ላይ የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት የራሱን ውሳኔ ለመስጠት በቂ ሆኖ እንዳላገኘው አስረድቷል። ስለሆነም የስር ፍርድ ቤት ማለትም የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት መዝገብ ከነሙሉ ማስረጃው እንዲቀርብ ትዕዛዝ መስጠቱን አስታውቋል። ውሳኔውንም ለመስጠት ለሰኔ 25 ቀን 208 ዓ ም ተለዋጭ ቀጠሮ ቆርጧል። የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት ከዚህ ቀደም በነበረው ቀጠሮ ውሳኔ ያልሰጠው የሁለቱ ወገኖች ክርክር ከመቅረጸ ድምፅ በጽሁፍ ተገልብጦ ስላልደረሰው እንደነበረም መግለጹ ይታወሳል። ጥቅምት አምስት ቀን 2008 ዓ ም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሰጠው ብይን የሽብር ወንጀል ፈጽማቸዋል በሚል ክስ የቀረበባቸውን የኢንተርኔት አምደኞች ሶሊያና ሽመልስ፣ ናትናኤል አበራ፣ አጥናፎ ብርሃኔና አቤል ዋበላ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ሁለተኛውን ተከሳሽ በፈቃዱ ኃይሉን ደግሞ በተራ ወንጀል ብቻ እንዲጠየቅ በመወሰን በዋስ ሆኖ ጉዳዩን በውጭ እንዲከታተል መወሰኑ አይዘነጋም። አቃቢ ሕግ በዚህ ውሳኔ ቅር በመሰኘት ይግባኙን ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ማቅረቡ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አልሻባብ ጽንፈኛው እስላማዊ ቡድን በመንግስት ኃይሎች መካከል ኤልዋቅ ተባለችው የሶማሊያ ከተማ በተካሄደ ውጊያ አስራ አንድ አማጽያን እንደተገደሉ ባለስልጣኖች እና እማኞች ገለጡ። ውጊያው የተጀምረው ዛሬ ማለዳ አማጽያኑ ከኬንያ ድንበር ዘጠኝ ኪሎ ሜትሮች ርቆ በከተማይቱ በሚገኘው ወታደራዊ ሰፈር ላይ ጥቃት በከፈቱበት ወቅት መሆኑ ታውቋል። ከሶማሊያ ወታደራዊ አዛዦች አንዱ የሆኑት ኮሎኔል አብዱራሺድ ጉሩሃን የአመፀኞቹ ወይም አማጽያኑ ጥቃት መልሰናል ሲሉ ለአሜሪካ ድምጽ ራዲዮ የሶማልኛ አገልግሎት ተናግረዋል። አስራ አንዱ ጽንፈኞች ተገድለዋል፣ ሁለት ወታደሮቻችን ደግሞ ቀላል ጉዳት ደርሶባቸዋል ነው ያሉት። ይህ ዜና በነጻ ምንጭ አልተረጋገጠም። በድርቅ በተመታው የዚምባብዌ ክፍል የሚኖረው ወደ ሶስት ሚሊዮን ህዝብ ለረሃብ መጋለጡን የተባበሩት መንግስታት ድርጅት አስታወቀ። ሊዛ ሽላይን ከጄኔቫ ለቪኦኤ እንደዘገበችው ኤልኒኖ የተባለው የአየር ንብረት ለውጥ ሙሉ በሙሉ ሲከሰት ለረሃብ የሚጋለጠው ህዝብ ቁጥር ወደ አራት ሚሊዮን ከፍ ሊል እንደሚችል የመንግስታቱ ድርጅት አስጠንቅቋል። አዲሱ አበበ ያቀርበዋል። በዚምባብዌ የድርጅቱ ማስተባበሪያ ኃላፊ ቢሾው ፓራጁሊ እንደተናገሩት ወደ ሁለት ዓመት የዘለቀ የዝናብ አለመኖር አነስተኛ የሰብል ምርት ማስከተሉ ማታቤሌላንድና ሌሎች ድርቅ ባጠቃቸው አካባቢዎች ውስጥ ገሃድ እየሆነ መጥቷል። ከብዙ ለጋሾችና አምባሳደሮች ጋር ሁኜ ያን አካባቢ በቅርብ ጎብኝቻለሁ። የነበረውን ተስፋዊ መቁረጥ የሚያስከትለውንም ከባድ ውጤት በእርግጥ ተረድተናል። ከጥቂት ሳምንታት በፊት ከሦስት ሚሊዮን በላይ ሕዝብ ከሞት ለማዳን የተባበሩት መንግሥታት ድርጅት የ360 ሚሊዮን ዶላር እርዳታ ጠይቋል። በአስቸኳይ የሚያስፈልገው ወጪም ለምግብ፣ ለውሃ፣ ለጤና፣ ለአልሚ ምግብና ለንጽሕና ጥበቃ የሚሆን ነው። ፓራጁሊ እንዳስረዱት ያስፈልጋል ተብሎ ከተጠየቀው ውስጥ የ290 ሚሊዮን ዶላር ጎዶሎ ሆኖ 70 ሚሊዮን ብቻ ነው የገባው። በጎ አድራጊዎች ትኩረት ሊሰጡት የሚገባ ፋታ የማይኖረው ችግር መሆኑንም ይናገራሉ። ጊቭን ዚምባብዌ Uh, ዚምባብዌ ወደብ አልባ ሀገር መሆኗና የመላው ደቡብ አፍሪካ ክልሎችም በኤልኒኞ መመታታቸውን ግምት ውስጥ በማስገባት አስፈላጊውን እርዳታ በተፈለገው ጊዜ ለማስገባት ችግር መኖሩ ሊጤን ይገባዋል። ስለዚህ ቀደም ብሎ የሚደርስ እርዳታ ሕይወት አዳኝ መሆኑ ሊሰመርበት ያስፈልጋል። ፓራጁሊ አያይዘውም በተለይ በመስከረምና በመጋቢት መካከል ያሉት ወራት አሳሳቢ ናቸው ይላሉ። ይህ ወቅት የገበሬው የምርት አቅርቦት አነስተኛ የሚሆንበት ጊዜ መሆኑንም ተናግረዋል። እናም ሰዎች በምግብ እጦት ክፉኛ ይጎዳሉ ብለዋል። በሩሲያ ተይዛ የነበረችው የዩክራይን አውሮፕላን አብራሪ ተለቀቀች። ናዲያ ሳቭቸንኮ ለሁለት ዓመታት ለሚጠጋ ጊዜ በሩሲያ እስር ቤት ከቆየች በኋላ ነው ዛሬ የተፈታችው። የሰላሳ አምስት ዓመቷ የሄሊኮፕተር አብራሪ የተፈታችው ከሞስኮ ጋር በተደረገ የእስረኞች ልውውጥ መሰረት ሳይሆን አልቀረም ተብሏል። አንድ የዩክራይን አስተዳደር ባለስልጣን በገለጡት መሰረት ሁለት የሩሲያ ወታደሮችም ከዩክራይን እንዲወጡ ተደርገዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን በምስራቅ ዩክራይን የተገደሉት ሁለት ሩሲያውያን ጋዜጠኞች ባለቤቶች ምርኮኛዋ እንድትፈታ ስለጠየቁ ነው የተፈታችው ሲሉ በቴሌቪዥን ተናግረዋል። የሴትየዋ መለቀቅ ኡክራይን ውስጥ ያለውን ውጥረትና ተጨማሪ ህይወት ማጥፋትንም ሊቀንስ ይችላል የሚል ተስፋ እንዳሳደረባቸው ገልጠዋል። ናዲያ ሳቪቸንኮ ሩሲያ ውስጥ የ22 ዓመታት ስራት ተበይኖባት የታሰረችው በምስራቅ ኡክራይን በሩሲያ የሚደግፉ ተቃዋሚዎች ከኡክራይን መንግስት ጋር ከመንግስት ኃይሎች ጋር ይዋጉ በነበረበት ወቅት ሁለት ሩሲያውያን ጋዜጠኞችን በመግደል ጥፋተኛ ሆና ተገኘች በሚል ክስ ነበር። በመጨረሻም የአፍጋኒስታኑ ታሊባን መሪው ሙላ አክታር ማንሱር ከተገደለ በኋላ ማውላዊ ሃይቱቡላ አኩንድ ዛድዛ የተባለው ሰው በመሪነት እንደተሰየመ አስታውቋል። ታሊባን ዛሬ በፓሽቶ ቋንቋ ባወጣው መግለጫ የቀድሞው መሪው ዩናይትድ ስቴትስ ባለፈው ሳምንት በድሮን ማለት በሰው አልባ ተዋጊ አይሮፕላን ባካሄደችው ጥቃት እንደተገደለ አረጋግጧል። የታሊባኑ መግለጫ በገለጸው መሰረት ማውላዊ ሃይቡቱላ አኹንድዛዳ የእስላማዊው ኤሚሬት ወይም ታሊባን መሪ ሆኖ በከፍተኛ መማክርት የተመረጠው በሙሉ ድምፅ ነው። ሁሉም የሹራው ወይም የከፍተኛው መማክርት አባላት ለአዲሱ መሪ ታማኝነታቸውን ገልጸዋል ሲልም መግለጫው አክሎበታል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማም ማንሱር እንደተገደለ ባለፈው ሰኞ አረጋግጠዋል። የተገደለው በአፍጋኒስታን የሚደረገውን የሰላምና የእርቅ ጥረትን በማሰናከሉ ነው ብለዋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐዬንን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱን አብይርስ እናልፋለን። ዛሬ ዛሬ ዕለቱ የአፍሪቃ ኅብረት የተመሠረተበት 53ኛ ዓመት የሚከበርበት ነው እለቱ። አዎን እንደ አውሮፓውያን የዘመን አቆጣጠር በ1963 ዓ ምት በዚህች ዕለት ከቀኝ ግዛት ነጻ የወጡ ሰላሳ ሁለት የአፍሪቃ አገሮች መሪዎች የአፍሪቃ ኅብረት ቻርተር የፈረሙበትም ነው። የዛሬውን የአፍሪካን ቀን ምክንያት በማድረግም የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ዛሬ ባወጡት መግለጫ ሰብአዊ መብት ሙሉ በሙሉ እንዲከበር የአፍሪቃ ኅብረት 2063 አጀንዳ ሆኗል ብለዋል። የዘንድሮን የአፍሪካ ቀን ክብረ በዓል በአጠቃላይ የሰብአዊ መብቶች እንዲከበሩ በተለይም ደግሞ ለሴቶች መብት ከበሬታ ትኩረት እንዲሰጥ የሚጠይቅ ነው። በሴኔጋል በሚገኘው የተባበሩት መንግስታት ድርጅት የሴቶች ቅርንጫፍ ጽህፈት ቤት የምዕራብና መካከለኛ አፍሪካ ክፍሎች የሴቶችን አቅም ለማጎልበት በተነጣጠሩ ፕሮግራሞች ላይ የሚሰሩትን የአቤዲያሎን ሳሌም ሰለሞን ማምሻውን በስልክ አነጋግራለች። ዛሬ ዛሬ በርካታ ቀናቶች በሀገር በአህጉር በበሽታ በሥራ ይሰየማሉ። የሬዲዮ ቀን፣ የዓለም ኤድስ ቀን፣ የሴቶች ቀን፣ የላባደሮች ቀን ወዘተ የተለመዱና በስፋት ግንዛቤ ለማስጨበጥ ሰዎችን ለሥራና ለለውጥ ለማዘጋጀት የታለሙ ሲሆኑ፣ አንዳንዶቹ ደግሞ አልበዛም እንዴ የሚያስብሉም አሉ። በቤተ መጻሕፍት የተገናኙ ፍቅረኞች ቀን፣ ጎራዴ ዋጭ የሰርከስ ትርኢተኞች ቀን፣ የባንዲራ ቀን። ሁላችንም እንደሚገባን ከነዚህ አይመደብም። በርግጥ ዛሬ የአፍሪካ ቀን ነው። ለምን አፍሪካ ቀን አስፈለጋት? በአህጉሪቷ ትኩረት ሊሰጣቸው የሚገባ አንገብጋቢ ጉዳዮች የሚታወሱበት በጎ ዜናዎች የሚስተጋቡበት ቀን ነው። የዛሬው የአፍሪካ ቀን የሴቶችን ኑሮ ለማሻሻልና አቅም በመገንባት ትኩረት እንዲደረግ መልእክቶች የተላለፉበት ሆኗል። በሴኔጋል የሚገኘው የተባበሩት መንግስታት ድርጅት የሴቶች ቅርንጫፍ ጽህፈት ቤት የምዕራብና የመካከለኛው አፍሪካ ክልል በሴቶች አቅም ማጎልበት ላይ የሚሰሩት የቢ ዲያሎ በአህጉሪቷ ዙሪያ የተያዙ ስራዎችን ሲያብራሩ አቅምን ማጎልበት፣ እውቀት የማስጨበጥና ለዚህ ግብ የሚረዱ ስልቶችን በስፋት የማጠናከሪያ መንገድ ነው። በርካታ ያማሩ የሴቶችን የስኬት ታሪኮች በአራያነት እናሰማለን። በምጣኔ ሀብት ራሳቸውን ችለው ለሌሎች የሚተርፉ ለወጣት ሴቶች አራያ የሚሆኑ ብዙዎች አሉ። በተግባር የሴቶችን አቅም እንዴት ማጠናከር እንደሚቻል ዲያሎ ሲገልጹ መዋለ ንዋይ ማፍሰስ ወሳኝ ጉዳይ ነው፣ የማህበረሰቦችን የገንዘብ አቅም ማጠናከር። እንደምታውቂው እኛ እንደ ዓለም አቀፋዊ የልማት ተቋም የምናደርገው ከአጋሮቻችን ጋር ሆነን ይህንን ስራ ለማከናወን የሚያስችለንን ገንዘብ መሰብሰብ ነው። ገንዘባችንን የምናወጣው በሰዎች ላይ ነው። ውጤታችንም የሚለካው ተገቢ የሆኑ ለውጦችን በማህበረሰቦች ውስጥ በማምጣት ነው። በከተማም በገጠርም የተባበሩት መንግስታት ድርጅት የሴቶች ቅርንጫፍ አብዛኛውን ጊዜ በሴቶች ዙሪያ የሚያከናውነው በፖለቲካ አቅም፣ በምጣኔ ሀብት ተሳትፎና ጾታዊ ጥቃቶችን በመከላከል ረገድ በፖሊሲና ትግበራ ከተለያዩ አጋሮች ጋር በመስራት እንደሆነ ገልጸዋል። ሴኔጋላዊቷ የሴቶች መብትና አቅም ግንባታ ሰራተኛ የቢዲያሎ ዛሬ የሚከበረው የአፍሪካ ቀን በግላቸው ያለውን ትርጉም ሲገልጹ ጊዜው የንቃት ጊዜ ነው። የአፍሪካውያንን ራእይና የአፍሪካዊነት ትርጉም ማሳያ የአፍሪካ ቀን በአህጉሪቱ ዘለቄታ ያለው ልማት እንዲስፋፋ ለስራ የመነሻ ቀን ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንጊሙን በዛሬው ዕለት ጥሬ አቅርበዋል። አድማጮች፣ የአፍሪቃ ትንሣኤ በሚል ርዕስ ዕለቱን ተንተርሶ በደቡብ አፍሪቃ በተካሄደ ጉባኤ ዙሪያ የተካሄደ ቃለ ምልልስ በሁለተኛው አጋማሽ ክፍለ ጊዜ እናቀርባለን። አሁን ወደ ተከታዩ ርዕስ ነው የምንሻገረው። የኬንያ ገዥ ፓርቲ የምርጫ ኮሚሽኑ ላይ ለውጥ እንዲካሄድ ተቃዋሚው ጎራ ባቀረበው ጥያቄ ላይ ከመነጋገር ሌላ አማራጭ የለውም ሲሉ የቀድሞው የሀገሪቱ ጠቅላይ ሚኒስትር የሆኑ ተቃዋሚ መሪ ራያል ራይላ ኦዲንጋ አሳሰቡ። በምዕራብ ኬንያ በተካሄደ የተቃውሞ ሰልፍ ላይ ቢያንስ ሶስት ሰዎች በተገደሉ ማግስት ራይላ ኦዲንጋ በናይሮቢ የቪኦኤ ቢሮ ተገኝተው ለዘጋቢያችን ጄል ክሬግ የሰጡትን ቃል ቆንጅታ እየታቀርበዋለች። ባለፈው ሰኞ ዋና ከተማዋ ናይሮቢ ውስጥ የምርጫ ኮሚሽኑን በመቃወም ሰልፍ ሊያካሂዱ የተሰበሰቡ ተቃዋሚዎችን ፖሊስ በአስለቃሽ ጋዝና በውሃ ቢበትንም በሌሎች በርካታ ከተሞች ግን የተቃውሞ ሰልፎቹ ተካሂደዋል። በምዕራቧ ኪሱሙ ከተማና አካባቢዋ መነሻው ግልጽ ባልሆነ አኳኋን ቢያንስ የሶስት ሰዎች ሕይወት ጠፍቷል። ራይላ ኦዲንጋ ጉዳዩን በተሻለ መንገድ መያዝ ይቻላል እኮ ይላሉ። ፖሊስ ሰልፉ እንዲካሄድ ቢፈቅድ በጣም ሰላማዊ በሆነ መንገድ በተከናወነ ሰልፉ፣ በዚህ ሰዓት ከዚህ ቦታ ይጀምርና እስከዚህ ቦታ ድረስ ይሄዳል ይባላል፣ ሰው ይቀበላል። ለንደን፣ ኒውዮርክ ቶኪዮ፣ እንደሚደረገው ማለት ነው። ራይላ ኦዲንጋ የሚመሩት የለውጥና የዲሞክራሲ ጥምረት ኮርድ ለገዢው ኢዮቤልዮ ጥምረት በማዳላት በተቃዋሚ ፓርቲዎች የሚወነጀለው የሀገሪቱ የምርጫ ኮሚሽን እንዲቀየር የሚጠይቁ ሰልፎችን ነው ሲያደራጅ ቆየው። እንደ ኤሮፓውያን አቆጣጠር በሚቀጥለው የአውሮፓውያን አመት ነሐሴ ወር ላይ ከሚካሄዱት ፕሬዝደንታዊና ምክር ቤታዊ ምርጫዎች አስቀድሞ የፉክክሩ ሜዳ እኩል እንዲሆን ፓርቲያቸው እንደሚፈልግ ራይላ ኦዲንጋ አመልክተዋል። ይህ እንዲሆን ደግሞ አሉ፣ አሁን ያሉትን ሁሉንም ዘጠኙን የምርጫ ኮሚሽነሮች ከስራ አስወግዶ አምስት አዳዲስ ኮሚሽነሮች መተካት ይኖርባቸዋል። ኮሚሽኑም ይበልጡን እንደ ስራ አስፈጻሚ ቦርድ ስራውን ማከናወን አለበት ብለዋል። አሁን ያለው ብዛት ያለው የመራጭ መዝገብ በአንድ በትክክል በተዘጋጀ መዝገብ እንዲተካ ኦዲንጋና ደጋፊዎቻቸው ጠይቀዋል። በኤሌክትሮኒክ መንገድ ድምፅ የመስጠት ሂደቱም ከምርጫው ቀን በፊት በሚገባ መዘጋጀት አለበት ብለዋል። መንግስቱ ብሎም ገዢው ኢዮቤልዩ ጥምረት ገንቢ ውይይት ለማድረግ መቀመጥ ይኖርባቸዋል ብለዋል ራይላ ኦዲንጋ They have no choice. They will have to agree. ምርጫ የላቸውም። ቁጭ ብለው ለመደራደር መስማማት አለባቸው። እኛ ደግሞ የፈለገውን ያህል ጊዜ ይብች እንቀጥላለን፣ እጅ አንሰጥም። የፉክክሩ ሜዳ ከተስተካከለ ፖለቲከኞች፣ ራሴም ጭምር ማናቸውንም የምርጫውን ውጤት መቀበል አለብን ብለዋል ሚስተር ኦዲንጋ አያይዘው አፍሪቃ ውስጥ ይህን ማድረግ የሚያዳግተው ለምንድን ነው? ማድረግ እኮ ይቻላል። አሁን አህጉሪቱ ውስጥ አምባገነኖች ብቅ ብቅ ሲሉ ነው የሚታየው። ብሩንዲ፣ ኡጋንዳ የሆነውን ዲሞክራሲያዊት ኮንጎ ውስጥም በቅርቡ የሚደርሰውን እያያችሁ ነው። በክልሉና በአጠቃላይ አህጉሪቱ እየተፈጠረ ያለ ነገር ነው ይሄ። ለዲሞክራሲ የሚበጅ ነገር አይደለም ነው የምንለው አፍሪካውያን ከተቀረው ዓለም በተለየ መስፈርት መመዘንም የለባቸው አፍሪቃ የዓለም አቀፉ ማህበረሰብ አካል መሆኗ መታወቅ አለበት። እነዚህ ጥያቄዎች መልስ እስከሚያገኙ የለውጥና የዲሞክራሲ ጥምረታቸው በየሳምንቱ ሰኞ የተቃውሞው ሰልፍ ማካሄዱን እንደሚቀጥል የኬንያው የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ አስታውቀዋል። አድማጮች ወደ ተከታዩ መጽሔት ርዕስ እንሻገራለን። ዴሞክራሲያዊት ኮንጎ ሪፐብሊክ ውስጥ ተቃዋሚው ፕሬዚዳንት ጆሴፍ ካቢላን በመቃወም ነገ ሐሙስ ሊያካሄዱት በአቀዱት ሰልፍ እንደሚገፉበት አስታወቁ። ለህዳር ወር የታቀዱት ምርጫዎች ለሶስተኛ የስልጣን ዘመን ለመወዳደር እንዲችሉ በሚፈቅድ መንገድ ሕገ መንግስቱን እስኪቀይሩ ድረስ ሊያዘገዩ እየሞክሩ ናቸው በማለት ፕሬዚዳንቱን ተቃዋሚዎች ከሰዋቸዋል። ዊሊያም ክሎስ ከኪንሻሳ ቀጣዩን ዘገባ አድርሶናል። ቆንጅታ አቅርባለች። በዚሁ ወር ሁለት ጊዜ በከባዱ የተመቱት የዲሞክራሲያዊ ኮንጎ ተቃዋሚዎች ተራቸውን ድል ሊያስመዘግቡ ተስፋ ሰንቀው ተነስተዋል። ከተቃዋሚው ወገን እስካሁን ለፕሬዝደንትነት ሊወዳደሩ በብቸኛ እጩነት የቀረቡት ተቃዋሚው መሪ ሞይሲ ካቱምቤ አሜሪካውያን ቅጥረኞችን አሰማርተዋል ተብለው ክስ ተመስርቶባቸዋል። ክሱን እሳቸው ያስተባብላሉ። በሌላ በኩል ህገ መንግስታዊው ፍርድ ቤት ለህዳር የታቀደው ምርጫ እንዲዘገይ ከተደረገ ሚስተር ካቢላ ስልጣን ላይ መቆየት ይችላሉ ሲል ብይን ሰጥቷል። የስልጣን ዘመናቸው የፕሬዚደንቱ እንደ አውሮፓውያን አቆጣጠር ታህሳስ 19 ቀን ነው የሚያበቃው። የህገ መንግስታዊ ፍርድ ቤቱ ውሳኔ ተቃዋሚዎችን እጅጉን አስቆጥቷል። አንደኛ ዋና የተቃዋሚ ጥምረት ዲሞክራሲን ሊቀብሩ ጉድጓድ የማሱበት ሲል በገለጸው በዚህ የፍርድ ቤቱ ውሳኔ ላይ አገር አቀፍ የተቃውሞ ሰልፍ ተጠርቷል። ሪንክሽን ተቃዋሚ መሪ ማርቲን ፋዩሉ ለቪኦኤ በሰጡት ቃል ህገ መንግስታዊው ፍርድ ቤት የካቢላ ንብረት አጎብዳጅ ፍርድ ቤት ነው ብለውታል። ውሳኔውን እንደማንቀበልም እናሳየዋለን ሲሉ ዝተዋል። የበርካታ የኮንጎ ከተሞች አስተዳደሮች የነገውን ሰልፍ አልፈቀዱም። ሰልፈኞቹ ግን ሊካሄዱ እንደሚችሉ ነው የሚጠበቀው። ተቃዋሚዎች በሕገ መንግስቱ መሰረት ያለብን ግዴታ ሰልፍ ለማድረግ ማቀዳችንን ለባለስልጣናት ማስታወቅ ብቻ ነው በማለት እየተከራከሩ ናቸውና ዋና ከተማዋ ኪንሻሳ ውስጥ ግን አገረ ገዢው የፖሊሱ ክፍልና ተቃዋሚዎቹ እንዲሁም የተባበሩት መንግስታት ድርጅት ስብሰባ አድርገው መነጋገራቸውን ተከትሎ ሰልፉ በእቅዱ መሰረት ሊከናወን እንደሚችል ይታሰባል። ሁከት ሊቀሰቀስ እንደሚችል ግን ስጋት አለ። የኮንጎ የጸጥታ ኃይሎች በተቃውሞ ሰልፎች ላይ ከባድ እርምጃ በመውሰድ የሚታወቁ ሲሆን በቅርቡ ተቃዋሚው እጩ የማርቲን ካቱምቢ ደጋፊዎች በትውልድ ከተማቸው በሉሙምባሽ ስብሰባ አካሂደው ፖሊሶች ኃይል ተጠቅመው እንደበተኗቸው ይታወሳል። ገዢው ፓርቲ ለነገ ሐሙስ የራሱን ዝግጅቶች እያቀደ ነው የሚሉ ዘገባዎች እየተሰሙ በመሆኑም በየጎዳናው ውጥረቱ ይበልጡን እንደሚጋጋም ነው የሚጠበቀው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በቬትናም ያደረጉት ታሪካዊ የሶስት ቀናት ጉዞን ያጠናቀቁት ከወጣት ቪየትናማውያን ጋር ባደረጉት ውይይት ነው። በዛሬው ዕለት በሆችሚን ሲቲ የተደረገው ግልጽ ውይይት በመናገር ነጻነት፣ በወጣት ስራ ፈጣሪነት፣ በመብቶች መከበር ያተኮረ ነበር። ቬትናምና ዩናይትድ ስቴትስ ለአመታት የዘለቀ ጠላትነት የነበሩ ሲሆኑ አሁን በወዳጅነት የሚሰሩት ሁለት መንግስታት ግንኙነት በፕሬዚደንት ባራክ ኦባማ ጉዞ ተጠናክሮ እንደሚቀጥል ያመላከተ ሆኗል ይላል ሲንዲ ሰይን ከስፍራው ያደረሰችን ዘገባ። ዝርዝሩን ሄኖክ ሰማእግዜር ይዞታል። ፕሬዚዳንት ኦባማ በቪየትናም ከወጣቶች ጋር ሲወያዩ እንደ ፖለቲከኛ ኮስታራ ንግግር ስልትን አልመረጡም። ዜማ ያስፈልጋል መሰለኝ ጥያቄው የመጣው ከ26 ዓመት ቪየትናማዊ ራፐር ወደ አማርኛ ስንመልሰው ዘራፍ ባይ ሱቦይ ነበር። ፕሬዚዳንት ኦባማ እያዋዙ ነበር ውይይቱን ያካሄዱት። ይህንን አጋጣሚ በመጠቀም ስለ መናገር ነጻነት ማብራሪያ ሰጥተዋል። ሌላኛው ጥያቄ የቀረበው ስለ አመራር ብቃት ነበር። እንዴት ነው ጥሩ መሪ መሆን የሚቻለው? ከቪየትናም ወጣቶች ፕሬዚዳንት ኦባማ ይመልሳሉ። Well, first በመጀመሪያም uh, educated and በእናንተ እድሜ ያለው ሁሉም ነገር የተሳካልኝ ጥንቁቅ ሰው አልነበርኩም። እናንተ ብርቱ ጎበዝና ጥሩ ትምህርት ያላችሁ ናችሁ። እኔ በወጣትነቴ ወለም ምዘለማ በዛ ነበር። በተለይም በትምህርቴ አልተጋም ነበር። የቅርጫት ኳስ መጫወትና ቆንጆ ሴቶችን ማሳደድ ብቻ ብዙ ቁም ነገር አልነበረኝም። ፕሬዚዳንት ኦባማ እንዲህ በግልጽ የግል ሕይወታቸውን ራሳቸውን ዝቅ አድርገው ሲያነጋግሯቸው ወጣቶቹ እጅግ ዘንተው ሲወያዩ ውለዋል። ፕሬዚዳንት ኦባማ በሃኖይ ከቪየትናም መንግሥት ባለሥልጣናት ጋር ለሃምሳ ዓመታት የዘለቀውን የጦር መሣሪያ ማዕቀብ ማንሳታቸውም ተዘግቧል። የቪየትናም መንግስት የዜጎቹን መሠረታዊ መብቶች እንዲያከብርም ጠይቀዋል። ፕሬዚዳንት ኦባማ ከሲቪክ ማኅበራት መሪዎችም ጋር ውይይት አድርገዋል። ከግል የንግድ ተቋማት ጋር ተገናኝተው ቪየትናም ከዩናይትድ ስቴትስ ጋር ያላትን የንግድ ግንኙነት ለማጠናከር የሚያስችሉ ጉዳዮች ላይ ውይይት አከናውነዋል። ፕሬዝዳንት ኦባማ ከቪየትናም ወደ ጃፓን አምርተው የሀያላኑ ቡድን ሰባት ጉባኤን ይካፈላሉ። ሴቶችን በወሲብ በመድፈር የተወነጀሉት እውቁ የቴሌቪዥንና የፊልም ኮከብ ቢል ኮዝቢ የቀረበባቸውን ክስ እንዲከላከሉ ጉዳይን የተመለከቱት ዳኛ አዘዙ። ክሱም የ75 ዓመቱ ተዋናይና የኩምክና ልዛ ባለቤት የሆኑት ኮከብ የቀድሞውን የቴምፕል ዩኒቨርሲቲ ሰራተኛ እዚያው ዩኒቨርሲቲው በሚገኝበት ፔንስልቬኒያ ባለው የመኖሪያ ቤታቸው ጋብዘው መጠጥ ውስጥ በተጨመረ መድኃኒት እንደ እንዳለዘዙና አስክረው ነው ወንጀሉን የፈጸሙት የሚል ነው። አጠር ያለውን ዝርዝር አሉላ ከበደ ያቀርበዋል። ቢል ኮዝቢ በትላንትናው ዕለት በፔንሲልቫኒያዋ የኖርስታውን ችሎት የቀረበባቸውን የወንጀል ክስ የተሰማው የተከሳሹ ጠበቆች የክሱን ሂደት እንዲዘገይ ያቀረቡትን ጥያቄ ውድቅ ካደረጉ በኋላ ነው ዳኛው። ከሳሽ አንድሪያስ ኮንስታንድ በችሎቱ አልተገኙም። የክሱ ማመልከቻ በተሰማበት ወቅትም ፖሊስ በንባብ ባቀረበው ሪፖርት ኮዝቢ ድንዝዝ ያደረጋቸውንና እንዲሁም የድካም ስሜት ያሳደረባቸውን ወይንና እንክብል መድኃኒት ለኮንስታንድ ሰጥተዋል ነው የሚለው። በመሆኑም ሴትዮዋ ራሳቸውን A preliminary hearing is a situation where we only have to show that a crime is committed. ይህ የቅድመ ክስ ሂደት ወንጀል መፈጸሙንና ተከሳሽም ከወንጀሉ ጋር ግንኙነት ያላቸው መሆኑን ለማረጋገጥ ነው። ይህንን የሚያደረግ ነው ከሳሽ በሰጡት ቃልና የተከሳሽ የራሳቸው እምነት ክህደት ቃል ጨምረን ነው ነው ያሉት ኬቪን ስቲል፣ የፔንሲልቫኒያዋ ሞንትጎመሪ አውራጃ የአቃቢ ሕግ ጠበቃ ናቸው። ኮዝቢ በመሰል ክሶች በበርካታ ሴቶች የቀረበባቸው መሆኑም ይታወቃል። አድማጮች አሁን የምሽቱ ምርጥ ዜማ የሚሰማበት ነው። ቀኑን ተንተርሶ የተመረጠ ነው። የአፍሪካ ቀን ነው ዕለቱ። ቀደም ብለን በርዕሳችን እንዳሰማ ነው። ድምፃዊው ታዲያ እሱም አፍሪካዊ ተወዳጅም ታዋቂም ነው። ኤከን ነው አፍሪካው አፍሪቃ የተሰኘውን ስልት ነበር የሰማችሁት አድማጮች። መደበኛውን የምሽቱን ምርጥ ዜማ ሰዓት ከተገኘ ወደ ኋላ ላይ እናቀርባለን። አሁን በዚሁ ርዕስ ሳቢያ ወደ ተዘጋጀል ቀደም ብለው ወዳተዋወቅ ነው ሌላ ርዕስ ነው የምንሻገረው። ዛሬ የታሰበው የአፍሪካ ቀንን ምክንያት በማድረግ ደቡብ አፍሪካ ውስጥ አንድ ጉባኤ ተካሂዷል። በዚህ ጉባኤ እንደ ፕሬዚዳንት ታቦ ምቤኪ የመሳሰሉ አፍሪካውያን ምሁራን ከመገኘታቸውም በላይ ንግግሮችንም ማሰማታቸው የጉባኤው አዘጋጅ ፕሮፌሰር ማሞ ሙጬ ለአሜሪካ ድምጽ ገልጸዋል። ፕሮፌሰር ማሞ በደቡብ አፍሪካዋ ስዋን ዩኒቨርሲቲ ቴክኖሎጂ መምህርና የኢትዮጵያውያን ምሁራን ኔትወርክ ሊቀመንበር መሆናቸውም ይታወቃል። ያነጋገራቸው አዲሱ አበበ የዛሬውን ጉባኤ ዓላማና የቀረቡትን ዝግጅቶች እንዲገልጡለት ላቀርብላቸው ጥያቄ በሚመልሱበት ይጀምራል። አዎ፣ ዛሬ የተደረገው በየአመቱ የአፍሪካ አንድነትና የአፍሪካ ተሀድሶ የአፍሪካ ዩኒቲ ፎር ሬኔሳንስ የምንለው በየአመቱ ምሁራዊ ስብሰባዎች ይደረጋሉ። ደግሞ ግንቦት ሀያ አምስት በፈረንጆች አቆጣጠር እና በየአመቱ የአፍሪካ ቀን ነው የሚባለው፣ የአፍሪካ ኤክስፖ ዴይ እናደርጋለን። በዚህ አመት ምን ወሰን እንግዲህ አድዋ አድዋ የካቲት ጊዜ ነው የሚሆነው እና አፍሪካ ጥም ጋር ብናያይዘው ስለ አድዋም ብዙ ሰዎች እንዲያውቁ፣ ምክንያቱም በዚህ የመቶ ሀያኛው ዓመት የአድዋ ድል ጊዜ ስለሆነ የቀድሞው ፕሬዚደንት ሳቦምቤኬን እና ንግግር አረጉ። እሳቸው ንግግር እንዲያደርጉ እርስዎ የፈለጉበትንና ያስረዱትን እስቲ ባጭሩ ይግለጡልኝ። እርስዎ እሳቸው በጣም የተማሩ ሰው ናቸው። የፈላስፋው ንጉሥ ይባላሉ። በዚህ እንዲያውም መጽሐፍ ሁሉ ተጽፎላቸዋል በዚህ ምክንያት መቼም የእውቀት ሰው ናቸው እንዳሉ እና በጣም የሚገርማቸው ስለ ኢትዮጵያ ሁላችንም የማናውቀውን ነገር ሁሉ ያውቃሉ። አሁን የኢትዮጵያን ዝም የሚባለውን ፍልስፍና በደንብ አድርገው ያውቁታል። ይሄ ፍልስፍና ደግሞ በአሜሪካም በዚህ በእነሱም ደቡብ አፍሪካም በሁሉም ተሰራጭቷል። ኢትዮጵያ ለዓለም ይሄነው የማይባል የመንፈሳዊ ጥንካሬ ለዓለም እንደ ኢትዮጵያ የሰጠ የለም። በተለይ ለተጨኮነው እና ችግር ላይ ለደረሰበት ሕዝብ በሙሉ ትንሰታለች እና እዚህ የእነሱ ሀገር ነጻነት የተጀመረው በኢትዮጵያኒዝም ነው። የኢትዮጵያኒዝም ፍልስፍና ይዘው ማኒፌስቶ ሁሉ አውጥተዋል። በአስራ ስምንት መቶ ዘጠና አምስት ስድስት ዓመተ ምህረት በአድዋ በኋላ ትልቅ ማኒፌስቶ ሁሉ አውጥተዋል። ይሄን ከነሱ እነዚህ ኢትዮጵያኒስቶቹ አድዋ ሁሉ መሄድን እንታገል ሁሉ ብለዋል እና ስለ አድዋ እሳቸው መጽሐፍ መጽሐፍ ይፈልጉ ነበር። በዚህ ምክንያት ነው እርስዎም እንዲናገሩ ለዚህ ነው። መልካም ወደሚቀጥለው ልውሰዶ። ፕሮፌሰር ማሞ እንግዲህ ዛሬ የአፍሪካ ቀን ነው እና አሁን የተከበሩ ታቦ ምቤኪ መሰሉ የአደዋን ድል የእኛም የአፍሪካውያን ድል ነው እንደሚባለው ሁሉ እሳቸውም እንደ ድላቸው ቆጥረው ተናገሩ። ደግሞ እርስዎም እንደገለጡት ስለ ኢትዮጵያ፣ ስለ አደዋ፣ ስለ አፍሪካ በጠቅላላ ብዙ እውቀት ያላቸው ናቸው። መልካም ግን የአፍሪካ ቀን ዛሬ ሲከበር ከኦኤኡ እንጀምራለን የአፍሪካ አንድነት ከዛ ደግሞ የአፍሪካ ህብረት ተባለ በጠቅላላ የአፍሪካ ቀን የአፍሪካ ጉዳይ ሲነሳ ለኢትዮጵያውያን በተለይ ጃነሆይ ቅርብ ነው የሚሆኑት ጃነሆይን በተመለከተ ምን የተነሳ ነገር የተባለ ነገር አለ ዛሬ አድዋ ጊዜ ጣሊያኖች ሲጠቁ ጣሊያኖች ብቻ አይደለም የተጠቁት ጠቅላላ አውሮፓ እንደተጠቃ አድርጎ ነው እና እሳቸው ሲናገሩ ምን አሉ በየአገሩ የወጣውን በፈረንሳይ፣ በጀርመን፣ በአሜሪካ፣ በሳውዝ አፍሪካ፣ በደቡብ አፍሪካ፣ በእንግሊዝ የወጡ ጋዜጦች ያሉትን ቢናገሩ እንዲህ አይነት ሀገር እንዲህ አርጋ ያጠቃችን ሀገር አፍሪካ ሆና ኔቲቭ ሆና ባርባሪያን የሆነች ሀገር እንዴት አድርጋ እንዲህ አይነት ወንጀል ፈጽማብናለች ብለው በሙሉ ያደረጉትን ንግግር ሁሉ አወጡት እና ምን አሉ ኢትዮጵያ መጠቃት አለባት ብለው ጦርነት ያደረጉት አድዋ ላይ የተደረገው ውርደት እንዴት አዋርደን ትቀራለች? እችን ሀገር ማዋረድ አለብን ብለው ነው ብለው እና አፄ ኃይለስላሴን በሱ መንገድ ቀርቦላየሳቸውስም በዛ ነው የቀረበው ጦርነቱ እንዴት እንደመጣባቸው ነው። አፍሪካ የሚታየው ሁልጊዜ ጊዜ ተጠቅቶ ነው፣ የተጠቃ ህዝብ ነው። ግን ኢትዮጵያ አጥቂ ሆነች። እች አጥቂን ሀገር እንዴት አድርገን ነው እንደገና ምንበድላት ብለው ነው። ከዚህ ነው የተውት። በጣም አመሰግናለሁ ፕሮፌሰር ማሞ ሙጬ፣ በጣም አመሰግናለሁ። ሪስጥልኝ ስለ ጊዜው ፕሮፌሰር አሜን። የአፍሪካ ቀን ለተመለከተው ዝግጅቱ አዲሱንም አመሰግናለሁ አድማጮች። አሁን በቀጥታ ወደ አዲስ አበባ የሚመልሰን ጥናታዊ ፊልም በኢትዮጵያ ኢትዮጵያውያን ወጣቶች አዝናኝ ለሆኑት የፊቸር ፊልሞች እንደሚያደርጉት ሁሉ ለዘጋቢ ወይንም ዶክመንተሪ ፊልሞች ትኩረት እንዲሰጡ ለማድረግ የቅስቀሳ ሥራ መኖር እንዳለበት አስተያየት ሰጪዎች ተናግረዋል። በቅርቡ በአዲስ አበባ የተካሄደውን የዘጋቢ ወይንም ዶክመንተሪ ፊልሞች ፌስቲቫል የተመለከቱ እነዚህን አስተያየቶች ሰጪዎች እንዳሉት ግንዛቤን ማሳደግ እውነትንም መጋፈጥ የሚቻለው እነዚህን ፊልሞች በመመልከትም ጭምር ነው። እስክንድር ፍሬው ከአዲስ አበባ የላከው ዝርዝር ዘገባ አለን እነሆ። በአዲስ ዓለም አቀፍ ፊልም ፌስቲቫል ስር በቅርቡ በአዲስ አበባ የተካሄደው የአሜሪካ የፊልም ቀን በርከት ያሉ ስራዎች የቀረቡበት፣ ተመልካቾችን በነፃ የተጋበዙበት ነው። የድርቅ አደጋ ከወለደው ግጭት እስከ ጣሊያን ወረራ እስከ ሌሎችም ዓለም አቀፍ ርዕሶች ደግሞ በፊልሞቹ ተዳሰዋል። በጣሊያን የኢትዮጵያ ወረራ ላይ ያተኮረው እኔ ብቻ ያንን ተዋጊ ብሆን ኖሮ የተሰኘው ፊልም ለምሳሌ በአዳራሹ የተገኙትን ትኩረት ፊልሙ በታሪካዊ እንደዚሁም በወቅታዊ መረጃዎች ላይ መመስረቱን ጣሊያን አሜሪካዊ አዘጋጅ አይዛክ ሊፕተን ይናገራል most of the film in the present day uh, following the protests and the reactions that followed the construction of a in, Afile in 2012 to the Rodolfo Uh, because his um, his rule was extremely heavy handed and he was directly responsible for a number of uh, of massacres against civilian population so the construction of this monument that took place in what is his hometown, a very small town in the mountains uh outside of Rome, it generated a lot of controversy. Yeah, አፊሌ ከተማ ለፋሽስቱ ጀኔራል ሩዶልፍ ግራሲያኒ ሐውልት መቆሙን በመቃወም የመጣውን እንቅስቃሴና አስተያየት በመከታተል ሩዶልፍ ግራሲያኒ በኢትዮጵያ የሚታወሰው እንደ ጨፍጫፊ፣ እንደ አራጅ ነው። ምክንያቱም አገዛዙ የጭካኔ ነበር፣ በንጹሐን ዜጎች ላይ ለተፈጸመው በርካታ ግድያም ቀጥተኛ ተጠያቂ ነው። እናም ይህ ሐውልት የትውልድ ቦታው በሆነችውና ከሮማ አቅራቢያ በምትገኘው የአፊሌ ከተማ መገንባቱ በርካታ አወዛጋቢ ሁኔታዎችን አስከትሏል ይህ በቅድሚያ የሆነው ከሀገር ውጭ ነው ምክንያቱም በተለያዩ የውጭ ሀገሮች የሚኖሩ ኢትዮጵያውያን የሐውልቱን መገንባት ተቃወሙ ከዚያም ተቃውሞው እያደገ ወደ ኢጣሊያ ተመልሶ መጣና የተወሳሰበ አስተያየት አስከተለ የሐውልቱን መሰራት በሚደግፉትና በሚቃወሙ መካከል ማለት ነው ስለዚህ ይህ ርዕስ ስለ ኢጣሊያን ወረራ ያለው ትውስታ እንዴት የተከፋፈለ አስተያየት እንዳስከተለ የሚያሳይ ጥሩ ምሳሌ እንደሆነ አሰብን። እንዴት በርካታ የታሪክ ክለሳ እንዳለም ተገነዘበላል። የተከፋፈለ ያሉትን የታሪክ ትውስታ ከማንሳት በተጨማሪ በትክክል የሆነውን ነገር ለማመልከት መሞከራቸውንም አዘጋጁ ተናግሯል። ታዋቂውን የታሪክ ምሁር ፕሮፌሰር ሪቻርድ ፓንክረስትን ጨምሮ የተለያዩ ምሁራን ኢትዮጵያውያን እና የውጭ ዜጎች ፊልሙን ተመልክተዋል። በፊልሙ መደሰታቸውን የገለጹት ከተመልካቾቹ አንዱ ዶክተር ወንዱ አለማየሁ ኢትዮጵያውያን ወጣቶች በብዛት እንዲመለከቱት ተመኝተዋል። ይህኛው ፊልም በጣም ያስደስተኝ ሁለት ወጣት ጣሊያንያውያን ኢትዮጵያውያን ሳይሆኑ ጣሊያንያውያን በዚህ ጉዳይ አስበውበት በጣም ደክመው ለፍተው ሶስት አመት ሙሉ ጥረውበት ግረውበት የሚመለከታቸውን ሰዎች አነጋግረው ያቀናበሩት ስለሆነ በጣም በጣም አድንቄ ነው የተመለከትኩት፣ እና አጋጣሚውም በጣም ቆንጆ ነው። ስለዚህ ወጣት ኢትዮጵያውያን በዚህ አይነት ስራ ላይ ቢሳተፉ ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ። ከአንዳንድ ተመልካቾችም ጋር ስነጋገር ነበር እና ፊልሙን ይዘት አድንቀው ፊልሙ መሰራቱን መቅረቡን አድንቀው የተገኘው ሰው ቁጥር ማነሱ ቅር እንዳሰኛቸው ይገልጻሉ። በተለይ ወጣቶች አልመጡም። ይህም ፊልም ለማየት የሚደርሱ እንደዚህ ዓይነት ስሜት ሳድረው ቦታ በነጻ ነው ለሁሉም ክፍት ነው አድሮብኛል። እንግዲህ ምን ያህል እንቅስቃሴ እንደተደረገ ይህን ለማሳወቅ በዛሬው ቀን ይሄ እንደሚከናወን ምን ያህል ሰው አውቋል ጥረት ተደርገዋል እንግዲህ በሬዲዮ በምን በጋዜጣ እንደዚህ ማስታወቂያ ተላልፎ እንደሆነ አላቅም፣ ግን ወጣቶች በተለይ በዚህ ቢኖሩ ኖሮ በጣም የሚያስደስት ይሆን ነበር ያምናለሁ። ድርቅ ያስከተለውን የምግብ እጥረትና የአካባቢ መራቆት ተከትሎ በሐመርና በዳሰነች ብሔረሰቦች መካከል የነበረን ግጭት የዳሰሰው ፊልምም ወቅታዊ ይዘት ጭምር ያዘለ ነው። በጆይ ሎረንስ ዳይሬክተርነት የተሰራው ፊልም የተቀረጸው ግን ከዘንድሮ ድርቅ በፊት መሆኑን ከአዘጋጆቹ አንዱ አንተነህ እንዳለ አብራርቷል። እኛ ያው የጀመር ነው ወይ እንደዚህ ድራውቱ ምናም ሳይኖር በፊት የተጀመረው ስራ አሁን የተጀመረ ቆየ ነው እንደነገርኩ፣ የዛሬ ሶስት አራት አመት የተጀመረ ስራ ነው። ይሄኛውን ፊልም ግን በንጽጽር በአነስተኛ አዳራሽ ምላሽ የቀረበ እና ቁጥሩ አነስተኛ በሚባል ተመልካች የታየ መሆኑ ተስተውሏል። ፊልሞቹን ያቀረበው በአዲስ አበባ የአሜሪካ ኤምባሲ የባህል ክፍል ኃላፊ ለርንዲስ ግን ከመክፈቻው ምሽት ጀምሮ በተገኘው ተመልካች መርካታቸውን ይናገራሉ። አብዛኛዎቹ ፊልሞች በእንግሊዝኛ ቋንቋ የተሰሩ ወይም የእንግሊዝኛ ትርጉም የተዘጋጀላቸው ናቸው። ይህ በሚመጡት ተመልካቾች ላይ የተወሰነ ተጽዕኖ ያሳድራል። ነገር ግን እዚህ ሀገር ፍቅር ቲያትር ካለው ተመልካች መመልከት እንደሚቻለው በርካታ ወጣቶች ስለ ዓለምና ስለ ራሳቸው ሀገር ለማወቅ የጓጉ በርካታ ሰዎች መጥተዋል። በመክፈቻው ምሽት በአሜሪካ የተሠራ ነገር ግን በኢትዮጵያ የተቀረጸ የኦሞ ልጅ የተሰኘም ነበር። ያንን ለማየት የተገኘው ተመልካች አዳራሹን ሞልቶ ነበር። በተለይ እነዚህም ፊልሞች ለማየት የመጡ ወጣቶች ስለነበሩ ደስ ብሎናል። ለማዝናናት የሚሰሩት ፊቸር ፊልሞች ዓላማቸውም ተመልካችን ማዝናናት ነው። በአዲስ አበባ ሲኒማ ቤቶችም በርካቶችን ሲያሰልፉ ይታያሉ። ግንዛቤ ለመፍጠር ሰዎችም እውነታን እንዲጋፈጡ ለማድረግ የሚሰሩት ዶኩመንተሪ ወይም ዘጋቢ ፊልሞች ግን የዚያን ያህል ተመልካች አያገኙም። ይህ እውነታ ደግሞ በፌስቲቫሉም ተንጸባርቋል። ሁኔታው በተለያዩ አጋጣሚዎች ሲታይ የቆየ መሆኑን ወጣቱ አስተያየት ሰጪ ኤርሚያስ ሳህሌ ይናገራል። በሙያው ላይ ያሉ እንጂ ወጣቱ ፊልም ተመልካች የሆነው የሚደረሰው ሰው የዶክመንታሪ ፊልሞች ላይ ገብቶ የማየት ነገሩ ብዙም አይቻል፣ አቅምም ያለውም አይመስለኝም። በእርግጥ የፊልም ፌስቲቫል ሆኖ ሌሎች ፊልም ፌስቲቫሎች ሲኖሩ እንደውም ተርፎ የሚመለስበት ጊዜ ይኖራል። ግን ዶክመንታሪ ሲሆን ካየን አይኖርም። እና ይሄ የፕሮሞሽን ስራውም ላይሆን ይችላል፣ ግን ተጽዕኖ አለ። ወጣቶች ከዘጋቢ ወይም ከዶኩመንተሪ ፊልም ምን እንደሚያገኙ አያውቁም ያለችው ደግሞ አማተር ተዋናይ መሆኗን የገለጸችው መሀሌታ አንዳርጌ ናት። አንዳች ነገር እናገኛለን ብሎ አያስብም ይመስለኛል ወጣቱ ላይ ተነጋግሮ መውጣት ብዙ ፍላጎት የለው። ይሄ ከውስጥ የሚመጣ ነው፣ አንደኛ ነገር ይመስለኛል። ውስጥ ሲሳብ ነው እንደዚህ አይነት ነገሮች ላይ መሳተፍ የምትፈልገው። የሀገርም ነገር ነው መሰለኝ ና በቃ መስራት አለባቸው። በደንብ መቀስቀስ። በአሜሪካውያን ዳይሬክተሮች የተሰሩ በርካታ ዘጋቢ ፊልሞች መኖራቸውን የገለጸው የአዲስ አበባው ኤምባሲ መሰል ፊልሞችን በየዓመቱ ማቅረብ እንደሚችል ተስፋ አድርጓል። የወጣቶችና የሌላውም የህብረተሰብ ክፍል ትኩረት በሂደት እንደሚጨምር ደግሞ የአስተያየት ሰጪዎቹ እምነት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን ደግሞ ሴቶችና ቤተሰብ በዓለም ዙሪያ ለግርዛት ለተጋለጡ ከ200 ሚሊዮን በላይ ሴቶችና ልጃገረዶች የጤና ባለሙያዎች የተሻለ አካላዊና ስነ ልቦናዊ እንክብካቤ እንዲሰጡ ለማስቻል የተባበሩት መንግስታት የዓለም የጤና ድርጅት አዲስ መመሪያ አውጥቷል። ሊዛ ሽላይን ከጀኔቫ ያጠናቀረችውን ዘገባ የቀጣይ የሴቶችና ቤተሰብ ክፍለ ጊዜ ዘገባ ነው። ከዓለም የጤና ድርጅት ጋር ሆኖ በዋናነት ይህን መመሪያ የነደፈው የሴቶችን ግርዛት ለማስቀረት ከ30 ዓመታት በላይ ጥረት ሲያድ እያደረገ ያለው ኢንተር አፍሪካ ኮሚቴ የሴቶችን ጎጂ ልማድ አስወጋጅ የተባለ ድርጅት ሲሆን የፕሮግራሙ አዘጋጅ ቆንጅት ታየ የድርጅቱን ዋና ሥራ አስኪያጅ አነጋግራ ቀጣዩን ቅንብር አሰናድታለች። የተባበሩት መንግስታት የዓለም የጤና ድርጅት ደብሊዮች እንደሚናገረው በዓለም ዙሪያ በየዓመቱ ለግርዛት የሚጋለጡ ሴቶች ልጆች ቁጥር ከ3 ሚሊዮን ይበልጣል። ይህ አሃዝ በ200 ሚሊዮኑ ለዚህ ጭካኔ የተመላበት ኢሰብዓዊ ድርጊት የተጋለጡ ሴቶች ቁጥር ላይ በየዓመቱ የሚጨምር ነው ማለት ነው። ሴቶች ልጆችን መግረዝ በ30 የአፍሪካ ሀገሮች በስፋት የሚካሄድ ሲሆን በእስያና በመካከለኛው ምስራቅም በተወሰኑ ሀገሮች ይፈጸማል። ሰዎች ከሀገር ወደ ሀገር የሚፈልሱት ከሀገር ወደ ሀገር የሚፈልሱ ሰዎች ቁጥር እየገዘፈ ባለበት በአሁኑ ዘመን ደግሞ ይህ ልማድ ወደ አውሮፓና ወደ ሰሜን አሜሪካም አብሮ የመፍለሱ ክስተት እየጨመረ እንደመጣ ይነገራል። የዓለም የጤና ድርጅት የስነ ተዋልዶ ጤናና ምርምር ክፍል አስተባባሪ ላሌ ሳይ ግርዛት በሴቶች ልጆች ላይ የሚያደርሰውን ጉዳት ይዘረዝራሉ። ህመሙ፣ ደም መፍሰሱ፣ እስከ ሞትም መድረስ አለ ይላሉ። በእርግዝናና በወሊድ ወቅት ነፍሰ ጡሯን ብቻ ሳይሆን ህፃኑንም እጅግ ለአደጋ ያጋልጣል። የስነ ተዋልዶ የሰውነት አካላት መቀደድ፣ ስቃይ የበዛበት ምጥ ልገጥማት ይችላል። ህፃኑም በምጡ ወቅት ልሞትባት ይችላል። ዘላቂ የጤና ችግርም ያስከትላል። ስነ ልቦናዊ ችግሮችን ያየን እንደሆን ድብርት፣ ጭንቀት፣ በአስጨናቂ ሁኔታ ምክንያት የሚከተል የአእምሮ መታወክ እነዚህ ሁሉ አሉ። የዓለም የጤና ድርጅት ባለፈው ሳምንት በዋለው የዓለም የጸረ የሴቶች ግርዛት ቀን ይፋ ያደረገው መመሪያ ብዙዎች የጤና ባለሙያዎች ይላል የሴቶች ግርዛት የሚያመጣውን ጉዳት አይረዱትም፣ ሕክምናውንም አያውቁም። ስለሆነም የዓለሙ የጤና ድርጅት ሴቶቹ በወሊድ ወቅት የሚያጋጥማቸውን የጤና መታወክ መከላከል በግርዛቱ ምክንያት በድብርትና በጭንቀት የታወኩ ሴቶችን መርዳት ላይ እያተኮረ ነው። ግርዛት የሚፈጸምበት መንገድ ንጽህናው የተጓደለ ስቃይ የተመላበትና ደም በመፍሰስም አደጋ ስለሚኖረው ሐኪም ጋ ወስጄ ባስገርዝስ ብለው ቤተሰቦች ይወስዳሉ። ሐኪሞች እሺ ማለት እንደሌለባቸው የዓለም የጤና ድርጅት ያስጠነቅቃል። በዚህ መምሪያው ይህ እንዴት ተግባራዊ ይሆናል? በአፍሪካ አህጉር በበርካታ ሀገሮች ስር የሰደደውን ጎጂ ልማድ ለማስወገድ ከተቋቋመ ሰላሳ ሁለት ዓመታት ያስቆጠረውና ዋና ጽፈት ቤቱ አዲስ አበባ የሆነው ኤ አይ ሲ ጎጂ ልማድ አስወጋጅ የህብረ አፍሪካ ኮሚቴ ዋና ስራ አስኪያጅ ዶክተር ሞሳንድራ ኮዋቴን ማብራሪያ ጠይቀናል። ግርዛት ዘመቻችንን በጀመርንበት ወቅት ንጽህናው ባልተጠበቀ ቆሻሻ ስፍራ ጨለማ ውስጥ ስለሚፈጸም ህዝቡን ተጠንቀቁ፣ ብዙ የጤና ጉዳት ያስከትላል፣ ደም መፍሰስ፣ ቴታነስ፣ የደም በህመም አምጪ ተዋሲያን መመረዝ፣ የመሳሰሉትን አደጋ ያመጣል ብለን እናስተምር ነበር። ሰው ታዲያ እርግፍ አድርገው እንደመተው አላችሁ እንደዚያማ ከሆነ ሐኪም ቤት ውስጥን እናስገርዛለን ማለት ጀመረ። ግብፅንና ሱዳንን በመሳሰሉ ሀገሮች በልምድ የሚገርዙትን የሰፈር ገራዦች ሐኪሞቹ ተክተዋቸው አረፉ። የሴቶች ግርዛትን ለማስወገድ በተያያዘው ዘመቻ የሕክምና ባለሙያዎችን የሚመለከተው ሁለት ዘርፎች እንዳሉት ዶክተር ኮያቴ ያስረዳሉ። የዓለም የጤና ድርጅት፣ የተባበሩት መንግስታት የስነ ህዝብ ፈንድ፣ የህጻናት መርጃ ዩኒሴፍ እና ኤአይሲ እንዲሁም ሌሎች አካላት በህብረት ለሁለት አመታት ጥናት ካደረጉ በኋላ ያሰራጩት መመሪያ መሆኑን ነው ያብራሩት። መጀመሪያ እናንተ ህክምና ባለሙያዎች ናችሁ፣ ሴቶቹን ከዚህ ድርጊት መከላከል እንጂ እራሳችሁ ልትሳተፉበት አይገባም፣ ስለዚህ እምቢ አንገርዝም ማለት አለባችሁ ብለን እንቀሰቅሳቸዋለን። ግርዛትን ለማስወገድ የሚካሄደው ዘመቻ ተሳታፊ እንዲሆኑም እናሳምናቸዋለን ማለት ነው ሌላው ደግሞ በግርዛቱ ሳቢያ አካላዊና ስነ ልቦናዊ ጉዳት ይከተላል ለእነኚህ ሴቶች ምን አይነት እርዳታ ትሰጣላችሁ የሚለው ነው ይህ አዲስ መምሪያ የሴቶች ግርዛት በተስፋፋባቸው ሀገሮች ስራ ላይ እንዲውል የምታደርጉት እንዴት ነው ቀጣዩ ጥያቄ ነበር ለዶክተር ኩያቴ Now መመሪያው የወጣው ባለፈው ሳምንት ነው። የሴቶች ግርዛት በሚፈጸምባቸው አገሮች በሙሉ ባለሙያዎችን በማሰልጠን መርዳት ነው። መመሪያውን ስራ ላይ እንዲያውሉና በግርዛትም ሳቢያ ጤናቸው የታወቀ ሕሙማን ሲገጥሟቸው ምን ማድረግ እንዳለባቸው ማሳየት ነው አንዱ ዋና ትኩረት። እንደ ሱዳን፣ ጅቡቲ፣ በመጠኑም ኢትዮጵያ ውስጥ እንዲሁም ሰሜን ማሊ ውስጥ የሚፈጸም የግርዛት አይነት አለ። ሴቲቱን አካል ዙሪያውን ገፈው ለሽንትና ለወር አበባ ትንሽ ቀዳዳ ብቻ ትተው ገጥመው መልሰው ይሰፉታል። በጣም አደገኛ አይነት ግርዛት ነው። የጤና ባለሙያዎች ያን ተገጥሞ የተሰፋውን መክፈት ይኖርባቸዋል። ነፍሰ ጡሯ ልጁን ልትገላገል ስትል ሊሆን ይችላል። ወይም ደግሞ ቀደም ብሎ በቀዶ ሕክምና ሊከፍቱት ይችላሉ። ይህ የሕክምና እርምጃ እንደ ፊስቱላ የመሳሰሉ አደጋዎች እንዳይገጥሟት ለመከላከል ወሳኝ መሆኑን ዶክተር ሞሪሳንዳ ኳያቴ አስገንዝበዋል። ቆንጅ ታየለ ዝግጅት እናመሰግናለን። አድማጮች፣ የምትከታተሉት በ19 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። እስከ አራት ሰዓት ይቀጥላል። አሁን በነጻ የስልክ መስመር 202 205 9942 የውስጥ መስመር 14 ቅጥቅብል ናቸው። ከእናንተ አስተያየቶች ጥቂቱን እንስማ። ይህንና መስተዋት አድራጋው ገቢና በሚል ፕሮግራማቸው ስለ ኤርትራውያን ነፃነት ውይይት ሰተርጉ ሰማው ሳሌም ሰለሞንን ጋብዛችሁ ስለነበረው ሁኔታና ስለ ሁኔታ እየተነገረች ነበረ። በእርግጥ ያጋጠመው ሁኔታ በሁለቱም በኩል ኢትዮጵያውያንም የኤርትራውያንም በኩል ያጋጠመው ጉዳይ በጣም ነፋ ነበረ። ሄኖክ ስለ አሰባንስ ታህል ጥሩ ነካ አርገ ነበረ አልቀጠልክበትም። አስመራ ውስጥ የነበሩ ኢትዮጵያውያን ገና ጠሩነቱ ሳይጀመር ነው መባረር የጀመሩት። እንዳውም ኮንቴነር ውስጥ ይከቷቸውና ከኮንቴነር ውስጥ ሊወጡ ሲሉ ጨምተው ይመቷቸው እንደነበረ ነው። የወርቅ ጥብሳቸውን እያወልቁ ጫማቸውን፣ ይሄ የኤርትራ ንብረት ነው እያሉ ይቀማቸውና ያባረሯቸው ነበረ። ፓስፖርትን ተቀማሁ ያለች መሰለኝ ሳሌም። በእርግጥ የኢትዮጵያ መንግስት ያን የእነሱን መባረር የጀመረው ለራሱ ሴኪሪቲ ሲል ነው። ኢትዮጵያ በሚል ፓስፖርት ተጠቅመው ብዙ፣ ሁሉም ያደርጋሉ ማለት አይደለም፣ ተጠቅመው ብዙ ነገር ሊያደርጉ ይችላሉ ከሚል የተነሳ ሊሆን ይችላል። ያም ሆነ ይህ ግን ኤርትራውያን የራሳቸውን ብቻ አይደለም መውራት ያለባቸው። ኤርትራ ውስጥ ኢትዮጵያውያንን ያጋጠሙ ጉዳይ ጉዳያቸው ነው የራሳቸው ጉዳይ ጉዳይ ጉዳያችን ነው ካሉ የኢትዮጵያውያንን ወንድሞቻችን ናቸው የሚል እምነት ካላቸው ስለነሱ መቆርቆር ያለባቸው ይመስለኛል። አመሰግናለሁ። እንደምናችሁ ቪዎች፣ የምደውለው ከዚህ ከዩኤስ ነው ዋሽንግተን ዲሲ ምናባላለሁ። አሁን እኔ በጣም ብዙ ጊዜ የምሰማ ያለው ስለ ወልቃይ ጠገዴ እና ስለዛ በጣም በተደጋጋሚ ጊዜ እያቀረባችሁ ነው። አሁን ለኢትዮጵያ ሕዝብ የሚጠቅመው ነገር ይሄ ነው እና ነው ወይስ ሌላ አጀንዳ አለው? የድሮ የጎንደር ነበረ፣ አፋርም ተብሏል። እንግዲህ አፋር መሬትም ድሮ የትግራይ ነበረ፣ ኤርትራም የኢትዮጵያ ነበረች። እሱ አይደለም። አሁን ሚዛናዊ የሆነ ነገር ብታስተላልፉ ጥሩ ነው። እንደዚህ አይነት ነገር ሲገኝ ደግሞ መቁረጥ እስከምነት እና ፕሊስ፣ ፕሊስ ጎንደር፣ ጎንደር፣ ጎንደር እያላችሁ ፕሊስ። አሁን እሱ አደለም የሚፈልገው ኢትዮጵያ ህዝብ ኤርትራም እንግዲህ ኢትዮጵያ ነበረች። እሷ አደለም አሁን ሁሉም ነገር ተቀይሯል። አሁን አሁን እዛም ሄደች እዛም ሄደች እና ኢትዮጵያኖችንን አብረን መኖር እንችላለን። ከዛም ሄደ ወደዛም ሄደ ምንም የሚገኝ ነገር የለም። ቮይስ ኦፍ አሜሪካ ለእናንተ ሰላምታ አይሆን። ትናንትና አንድ ግለሰብ የደርግ መንግስት ከወያኔ ፋሽስት መንግስት ሻላ ሲሉ ተችተዋል። ነገር ግን ሀቁ በተቃራኒው ነው። በመሰረታዊ የወያኔ የሆነ የደርግ ወታደሮች ሁለቱም ኢትዮጵያውያን ናቸው። ነገር ግን ውጊያው ሊሸንፍ ሊያሸንፈው የቻለው በመጀመሪያ ሀሳብ ሲሆን ይኸውም ብሔር ብሔረሰቦች የራሳቸውን መልዕክት በመስጠት ነው። ከዚህ በቀጥታ ሀሳቡ በደርግ እንዳይነጠቅ በወታደራዊ ኃይል በመከላከል አሸንፈዋል። በአንጻር ግን የደርግ ወታደሮች በሀሳቡም በሀሳቡም ሆነ በውጊያ ራሱ መከላከል አልቻለም አልቻለም። ምክንያቱም ወድቦቹ አንዳንዶቹ ከአገር አኮብልለው እንደገና ለመገልበጥ በማሴር ክፍተት በመፍጠራቸው ጦሩ የሚመራው ስላላገኘ ነው። ለዚህም ውድቀት ተጠያቂ አንዱ ሻለቃ ዳዊት ናቸው። አሁንም መመጣደቅ አስፈለጋ አይመስለኝም። አመሰግናለሁ። አድማጮች፣ አሁን የፕሮግራም ማሳሰቢያ በኢትዮጵያ ከመንግስትና ተቃዋሚዎችም ይልቅ በሕዝቡ መካከል ውይይት እርቅና ፈውስ ያስፈልጋል። ትውልድን ለማቀራረብ ሰላምን ለማስፈን ወደ ራስ መመልከትና የሕዝብ ለሕዝብ ውይይት ግድ ይላል ይላሉ፣ ነዋሪነታቸውን በኖርዌይ ያደረጉት በዚህ ርዕስ ላይ በየመድረኩ ንግግር በማሰማት የሚታወቁት ወይዘሮ ሰዋሰው ስለሺ ጆሐንሰን። ወይዘሮ ሰዋሰው የፊታችን ቅዳሜ ለጥያቄው መልስ ዝግጅታችን ላይ ለአድማጮች ጥያቄዎች መልስ ይሰጣሉ። በ2022059942 የውስጥ መስመር 14 ወይም በኢሜይል ለሚቀናችሁ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። ጥያቄዎቻችሁን እስከ ፊታችን ሐሙስ ማለዳ እስከ ነገ ማለዳ ድረስ ላኩልን። ተሳተፉ። ለጥያቄው መልስ ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ኢትዮጵያ በክፋቱ ባለፉ ሃምሳ ዓመታት አጋጥሟት የማያውቅ ዓይነት ድርቅ ደርሶባታል ብሏል። የዛሬው ርዕሰ አንቀጽ ይህ ኤልኒኞ አመጣሽ ድርቅ ከዘጠና ሚሊዮን ሕዝቧ የበዛው ዝናብ ጠብቆ የሚኖር ገበሬ የሆነባትን ሀገር ሁለት ተከታታይ የሰብል ወቅቶችን ያመከነባት መሆኑን ርዕሰ አንቀጹ ያስታውስና በድርቁ እጅግ በተጎዱ አካባቢዎች የአዝመራውና የሰብሉ አይነት ሁሉ መጥፋቱን ይናገራል። ሰብል አልተነሳም ማለት ደግሞ አለ ይኸው ርዕሰ አንቀጽ ለሰው ቀለብ፣ ለእንስሳቱም መኖ የለም ማለት ነው። በዚህም ምክንያት በመቶ ሺዎች የሚቆጠር ከብትና አጋሰስ ያልቃል። ርዕሰ አንቀጹ መልእክቱን ሲቀጥል እንዲህ ብሏል። ሚያዚያ ውስጥ በተከታታይ የጣለው ዶፍ እንደ ሲሚንቶ የደረቀውን መሬት በበረቱ የጎርፍ መጥለቅለቅ አደጋዎች አለበሰውና በሺዎች የሚቆጠሩ ሰዎችን ከየቀያቸው አፈናቀለ። ዛሬ ከአስር እስከ ሀያ ሚሊዮን የሚሆኑ ኢትዮጵያውያን እርዳታ ፈላጊ ናቸው። አራት መቶ ሰላሳ አምስት ሺህ ሕፃናት እጅግ አጣዳፊ ለሆነ የበረታ የምግብ እጥረት ተዳርገዋል። ወደ ሁለት ሚሊዮን አምስት መቶ ሺህ የሚሆኑ ሕፃናት፣ ነፍሰ ጡሮችና አጥቢ እናቶች ተጨማሪና አልሚ ምግቦች ያስፈልጓቸዋል። ዩናይትድ ስቴትስ ቀደም ሲል ለኢትዮጵያ ከሰጠችው የ570 ሚሊዮን ዶላር ድጋፍ በተጨማሪ የ128 ሚሊዮን ዶላር እርዳታ መስጠቷን የውጭ ጉዳይ መስሪያ ቤቷ የዴሞክራሲ የግጭቶችና የሰብአዊ ጉዳዮች ተጠባባቂ ረዳታ አስተዳዳሪ ቶማስ ስቷል አስታውቀዋል። ሚስተር ስቷል ስለ እርዳታው ሲናገሩ ድርቁ ወደ ሰብአዊ አደጋነት እንዳይለወጥ ዩናይትድ ስቴትስ ከኢትዮጵያ ጋር ለመስራት ያላትን ቁርጠኝነት ያሳያል ማለታቸውን ርዕሰ አንቀጹ አመልክቷል። ገንዘቡ የምግብ እርዳታ፣ ደህንነቱ የተጠበቀ የመጠጥ ውሃና የተመጣጠነ ምግብ ማቅረብን፣ ተንቀሳቃሽ የጤና ቡድኖችን ማሰማራትን፣ ዘር ማደልን ጨምሮ መሠረታዊ ሰብአዊ ድጋፎችን ለማቅረብ ጉዳይ እንደሚውል ርዕሰ አንቀጹ ጠቁሞ፣ ይህ የአሁኑ የዩናይትድ ስቴትስ እርዳታ እጅግ አሳሳቢ በሆኑት መጪ ሦስት ወራት ምግብ ለማቅረብ እንደሚረዳ አስታውቀዋል። በእርግጥ እጅግ ብዙ ተጨማሪ ድጋፍ ያስፈልጋል ብሏል ርዕሰ አንቀጹ። ኢትዮጵያ የጠየቀችው የአንድ ቢሊዮን አራት መቶ ሚሊዮን ዶላር እርዳታ መሆኑንም ጠቁሟል። ርዕሰ አንቀጹ መልእክቱን ሲያጠቃልል እንዲህ አለ። ዩናይትድ ስቴትስ ለኢትዮጵያ ሕዝብ እጅግ አስፈላጊ የሆነውን እርዳታ እየሰጠች ነው። ወዳጆቻችን፣ ሁሉም ይህንን ወደ ሰብዓዊ አደጋነት ሊለወጥ የሚችል ስጋት ለማስቀረት እጆቻቸውን እንዲያስተባብሩ ጥሪያችንን እናሰማለን። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበድና አዳነች ፍስሀየንን ከአቀናባሪያችን ንጉሱ ታምሬ ከተተኪው ስርጭት መሐንዲስ እንዲሁም ከእለቱ ዋና አዘጋጅ ስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። በነገ ምሽት በሦስት ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመልሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ